ከኦሮሞ ፌዴራሊስት ኮንግሬስ መሪ ከዶክተር መረራ ጉዲና ጋር ባለፈው ሳምንት በፖሊስ ቁጥጥር ስር ውለው የነበሩ ወጣቶች ትላንት ማምሻውን መለቀቃቸው ተነግሯል። ዶክተር መረራን ለማነጋገር ዛሬ በማዕከላዊ ወንጀል ምርመራ የተገኙ ጠበቆቻቸው ምርመራ ላይ ናቸው ተብለው ሊያገኟቸው እንዳልቻሉ አስታውቀዋል። መለስካቸው አማሃ ተጨማሪ አለው። ህዳር 21 ቀን 2009 ዓ ም ከእኩለ ሌሊት በኋላ በፖሊስ ቁጥጥር ስር ከዋሉት የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና ጋር አብረው የተያዙት ታየ ነገራና ኩመራ ደለሳ የተባሉ ሁለት ወጣቶች ትናንት ከምሽቱ 11 ሰዓት አካባቢ መለቀቃቸው ተሰማ። የኦፌኮ ሥራ አስፈጻሚ አባላትና በመኖሪያ ቤታቸው አካባቢ ያሉ እማኞች እንደገለጹት ወጣቶቹ ለምን እንደተያዙም ሆነ ያፈታታቸውም ሁኔታ ምክንያቱን በግልጽ አያውቁትም። በተያዥ ዜና ዛሬ ከቀትር በኋላ በተለምዶ ማዕከላዊ ተብሎ በሚጠራው የፌዴራል ወንጀል ምርመራ ማዕከል የዶክተር መረራ ጉዲና ጠበቆች አቶ ወንድሙ ኢብሳና ዶክተር ያዕቆብ ኃይለ ማርያም ሊያናግሯቸው ተገኝተው እንደነበረ ለቪኦኤ ገልጸዋል። ይሁንና በወቅቱ ዶክተር መረራ ጉዲና በምርመራ ላይ እንደሚገኙ ተገልጾላቸው አርብ ህዳር 30 ቀን ሁለት ሺህ ዘጠኝ ዓ ም ቢመጡ ሊያገኟቸው እንደሚችሉ እንደተነገራቸው አስረድተዋል። ዶክተር መረራ ጉዲና ካለፈው ረቡዕ ጀምሮ የአስቸኳይ ጊዜ አዋጁን አንቀጽ ሁለት ጥሰዋል ተብለው በቁጥጥር ስር መዋላቸው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።